The Voice of America. አንድ ሺ አራት መቶ ዘጠና አምስተኛው የነብዩ መሐመድ የልደት በዓል ወይም መውሊድ በተለይም በአዲስ አበባ በታላቁ አኗር መስጊድ በደማቅ ሁኔታ ተከብሯል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በክብረ በዓሉ ላይ ለምእመናኑ ባስተላለፉት መልእክት የመውሊድ በዓልን የምናከብረው የነቢዩ መሐመድን አስተምህሮት በመተግበር እና ተምሳሌታዊነቱን በማስቀጠል ነው ብለዋል። ፀሐይ ዳምጠው ዝርዝር አላት። 1495ኛው የሞልድ በዓል በታላቁ አንዋር መስጊድ የተከበረው በኮሮና ቫይረስ ወረርሽኝ ምክንያት ውስን ተሳታፊዎች በተገኙበት ነው። በስነ ስርዓቱ ላይ መልዕክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የሰው ልጅ የደስታ ቀኑን በተለያዩ መልኩ ያከብራል፣ እኛም ዛሬ የምናከብረው ነቢዩ መሐመድ የተወለዱበትን የደስታ ቀን ነው ብሏል። የነቢያችን መልካም ተግባር የነቢያችን መልካም ስራ በአጭር ተወርቶ እሚዘለቅ አይደለም። በዓል ማለት እንደዚህ አመለካከት ቀንን ማክበር አይደለም። አመት ማምረክ አይደለም። በዛ ቀን በዛ አመት ምን ተከስቷል። አንድ ሰው ደስታ ያገኘበትን ቀን በቆም ማክበር ይችላል፣ በሰሌጣ ማክበር ይችላል በዚህ የማክበር ይችላል። አሁን ነቢያችን ዓለይሂ ሰላቱ ወሰላም የተወለዱበትን ቀን በመሰባሰብ፣ በማብላት፣ በማጠጣት፣ ሴራቸውን በመቅራት፣ በሶለዋት፣ በዱዓ በዛልና ከብር ይገባል ነው ምንለው። እንዲሁም የሞሊድ በዓል የሚከበረው ፈጣሪ በዛን ጊዜ ለሰው ልጆች የዋለው ውለታ ለማወደስና ለማመስገን እንደሆነም ተናግረዋል። ነቢዩ መሐመድ አንድነትንና ሰላምን ያስተማሩ ለሰው ልጆችም እዝኔታን ያመጡ ናቸው ያሉት ተቀዳሚ ሙፍቲ ሐጂ ዑመር የነቢዩን ሥራ መሪ አድርገን ለሀገራችን ሰላምና ለህዝባችንም አንድነት እንቁም ብሏል። እሳቸው መወረዳቸው በመላካቸው የሰውምን ጥቅማን ይዋል። ዋናው ይሄ ነው። ህዝባዊ ጥቅማላቸው፣ አገራዊ ጥቅማላቸው አንድነት ይዘውን መርተዋል። ነቢያችን ተመካ መዲና ጊዜ የተለያዩ ህዝቦች አግኝተዋል። አይሁዶችን አግኝተዋል። መድሳዎችን አግኝተዋል። እንዲሁም በሊፈትረጅና በሊለት የሚባሉ ወንበዶች መቶ ሀያ ዓመት የተዋጉ ሰዎች አግኝተዋል። የተዋጉትም ሰዎች ውጊያቸውን ተዉ፣ የመፋሰስ ተዉ፣ በየን ተዉ ብለው አስጠለተውላቸው ፈካን ህዋን ተሀዴ

ኢትዮጵያውያን በዘር ከመከፋፈል ወጥተው አንድነታቸውን እንዲያጠናክሩ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ጥሪ አቅርቧል። በክብረ በዓሉ ላይ የተገኙት የአዲስ አበባ ምክትል ከንቲባ አዳነች አበበ ባስተላለፉት መልእክት የአዲስ አበባ ከተማ የሃይማኖት መቻቻል የአብሮነትና የአንድነት ከተማ እንድትሆን ህዝበ ሙስሊሙ ላደረገው አስተዋጽኦ ምስጋና ይገባዋል ብሏል። ላለፉት ወራት ህዝበ ሙስሊሙ በኮሮና ቫይረስ ጉዳት ለደረሰባቸው ወገኖች በገንዘብና በተለያዩ መልኩ ባደረጉ ድጋፍ የብዙዎችን ህይወት መታደግ መቻሉን በመግለጽ ምስጋናቸውን አቅርበዋል። ነቢዩ መሐመድ አንድነትን እንድናጠናክር መክረዋል። ሰላምን የሰበኩ ነቢይ ናቸው። እኩልነት እንዲረጋገጥ አድርጓል። ለዚህም ልንከተላቸው ይገባል ሲሉም ሀጂ ሙፍቲ አሳስበዋል። 1495ኛው የነቢዩ መሐመድ የልደት በዓል በኮሮና ቫይረስ ወረርሽኝ ምክንያት በተወሰኑ ምዕመናንና ጥሪ በተደረገላቸው እንግዶች ነው በአዲስ አበባ ታላቁ አንዋር መስጊድ ዛሬ ተከበረው። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ